ሰላም የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቬ መሰናዶ ጀመረ። በቴክኖሎጂ ድጋፍ የሚደርሱ ጾታን መሰረት ያደረጉ ጥቃቶች ስንል ኢንተርኔትን፣ ማህበራዊ ሚዲያዎችን በመጠቀም የሚደርሱ ጥቃቶች ናቸው። እነዚህ በጥላቻ ንግግር መልክ ሊሆኑ ይችላሉ፣ በዛቻም ሊሆኑ ይችላሉ፣ ሲምፕሊ በስድብም ሊሆኑ ይችላሉ። ዘገባ እንደን ሌሎች ርዕሶችንም ይዘናል። አብራችሁን ትቆዩ ዘንድ የምንጋብዛችሁ ኤደን ገረሙ የምሽቱን መሰናዶ በመምራት ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስና ነው። ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆኑ ነው። አብራችሁን ሆኑ ኢትዮጵያ ሴቶች በማህበራዊ ትስስር አማራጭ ቴክኖሎጂዎች አማካኝነት ጾታን መሰረት ያደረጉ አድሎና ጥቃቶች እየተፈጸሙባቸው እንደሚገኙና በዚህም ምክንያት ዝም እንዲሰኙ እንዲሁም ደግሞ እንዲያፍሩና እንዲፈሩ መደረጋቸውን ሴንተር ፎር ኢንፎርሜሽን የተሰኘ ተቋም ያካሄደው አንድ ጥናት አመላክቷል። በዚህ ዙሪያ የተሰናዳውን ዘገባ የምታቀርብልን ሰመኞች የቆየናት ቤተልሔም አካለ ወርቅ በዋናነት ፌስቡክንና ቲክቶክን በመጠቀም በተለያዩ የማህበራዊ ትስስር መድረኮች ላይ ስለ ሴቶች መብት በመሟገት ትታወቃለች። የሴቶች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎ እንዲያድግ የሚካሄዱ የማህበራዊ ሚዲያ ዘመቻዎችንም ትመራለች። በምላሹ ግን ከአጸያፊ የስድብ መልእክቶች አንስቶ እስከ ወሲባዊና አካላዊ ጥቃት ማስፈራሪያዎች በዚሁ በማህበራዊ ሚዲያዎች ላይ ይደርሷታል። ጥላቻና ወደ ዛቻ፣ ወደ ስድብ፣ ወደ ማስፈራሪያ፣ የተለያዩ የደፍሻለው፣ አሲደፋብሻለው፣ ገልሻለው፣ እንደዚህ አይነት ማስፈራሪያዎችን በመላክ አድራሻዎቻችንን በመላክ ከዛ ከቲክቶክ አልፎ ደግሞ የግል ፐርሰናል ስልካችን ላይ በመደወል ከኦንላይኑ አልፎ ወደ በአካል እየተከታተሉ የመኪና ታርጋችን ፎቶ እያነሱ እዚህ ቦታ ትገኛለሽ እዛ ቦታ ትገኛለሽ እያሉ እስከ መላክ የደረሱበትና ኢቨን ዶ ገምተ ነው ብንመጣም ነው ግን እንደዚህ በጣም የሚያስፈራ ሲትዌሽን ውስጥ እንገባለን ብለን አላሰብንም። የአራት አመት ወንድና የአንድ አመት ሴት ልጆች እናት የሆነችው ቤተልሔም በማህበራዊ ሚዲያ ላይ የሚደርሷት ጥቃቶች በጽሑፍ ማስፈራሪያዎች ብቻ የተገደቡ አይደሉም። የስውር ክትትልና ውክቢያም አጋጥሟታል። ከሱ አልፎ ቤተሰቦቿ ላይ የሚሰነዘሩ የጥቃት ማስፈራሪያዎች ደግሞ እጅግ በጣም ያስጨንቋታል። ለምሳሌ የመኪናችንን ታርጋ ፎቶ አንስቶ ልኮ በቀላሉ ትገኛላችሁ ምናምን ብለው ማስፈራራት፣ ያው ታርጋ የፎቶ ካነሳ ተገቢ ነው ማለት ነው ያለው፣ ወይም አይቶኛል አግኝቶኛል ማለት ነው። ፊዚካል ነው። እኔ ኢቨንት ስራ ላይ ነው የምሰራው። ኢቨንት ላይ ደግሞ ሶሻል ሚዲያ ላይ ብቻ መሞጣሞጥ ምንድን ነው ሲቲዘወንድ ንሽ የሚሳ ምናምን ብለው የሶስት ምናምን ያዋከሙኝ ጊዜም ነበረ። በዛሬ ሶስት ወር አራት ወር አካባቢ አይ ቲንክ ዲሴምበር ላይ ቤት መልቀቅ ነበረብኝ። ምክንያቱም ቲክቶክ ላይ እስከ ቤት ቁጥር ድረስ አድራሻዬን ፖስት አደረጉብኝ። ዛቻው እና ማስፈራሪያው ሪል ሆነ። ምክንያቱም የኖር የነበረው የጋራ መኖሪያ ቤት ኮንዶሚኒየም ውስጥ ነው። ያ ደግሞ ኬት ነው። ጥፋት ሊመጣ ሲችለው በጣም ከባድ ነው። ዴሽን ፖስት ሲያደርጉ መውጣት ነበረብኝ። ቤተሰቦች የሚዜ ደግሞ ወደ ሌላ ቤት ሄጃለሁ ማለት ነው። ቤተልሔም የዚህ አይነት የኢንተርኔት ላይ ጥቃት ብቸኛዋ ሰለባ አይደለችም ሴንተር ፎር ኢንፎርሜሽን ሬዚሊየንስ የተሰኘ የሰብአዊ መብት ተሟጋች ተቋም በቅርቡ ይፋ ያደረገው ጥናት በኢትዮጵያ ያሉ ሴቶችና ልጃገረዶች በፌስቡክ ቲክቶክ ቴሌግራም እና ኤክስ አማካኝነት ከፍተኛ በሚባል ደረጃ ጾታዊ ጥቃቶች እንደሚደርስባቸው አስታውቋል በጥናቱ ላይ የተሳተፉ አጥኚዎችም በኢንተርኔት አማካኝነት በሴቶች ላይ የሚደርስ ፆታዊ ጥቃት ኢትዮጵያ ውስጥ በከፍተኛ ሁኔታ ከመስፋፋቱ በተጨማሪ መደበኛ ልምድ የሚመስልበት ደረጃ ላይ ደርሷል ይላሉ። ከአጥኞቹ መካከል አንዷ የሆነችው የድርጅቱ ፕሮጀክት አስተባባሪ አዲያም ሰለሞን ከጥቃቶቹ መካከል የጥላቻ ንግግሮች፣ የበቀል ፖርኖግራፊ እና ትንኮሳዎች እንደሚገኙበት ታስረዳለች። በቴክኖሎጂ ድጋፍ የሚደርሱ ጾታን መሰረት ያደረጉ ጥቃቶች ስንል ኢንተርኔትን፣ ማህበራዊ ሚዲያዎችን በመጠቀም የሚደርሱ ጥቃቶች ናቸው። እነዚህ በጥላቻ ንግግር መልክ ሊሆኑ ይችላሉ፣ በዛቻም ሊሆኑ ይችላሉ፣ ሲምፕሊ በስድብም ሊሆኑ ይችላሉ። በሪሰርቹ ካየሹ አብዛኛው ሴቶች የሚደርሱባቸው የስድብ መልእክቶች፣ የዛቻዎች፣ የሪቨንጅ ፖርኖግራፊ የምንላቸው እንዴት ነው ሳይኮሎጂካል ስራ ማድረስ ሊያደርሳቸው የሚችሉ ጥቃቶች ናቸው። በበይነ መረብ በተለይ ደግሞ በማህበራዊ ትስስር ድረገጾች ሴቶች ላይ የሚሰነዘሩ የጥላቻ ንግግሮች ወንዶች ከሚያጋጥሟቸው የተለዩ እንደሆኑ እና በብዛትም እንደሚበልጡ መቀመጫውን በእንግሊዝ ያደረገው መንግስታዊ ያልሆነ ተቋም የመራው ጥናት ያመለክታል። ለምሳሌ ቴሌግራም በተሰኘው የመልእክት መለዋወጫ መድረክ ላይ የሚታዩት የጥላቻ ንግግሮች በፆታ ንጽጽር ሲደረግባቸው ዘጠና ስድስት ነጥብ ዘጠኝ በመቶ ሴቶች ላይ ያነጣጠሩ ሆነው እንደተገኙ ገልጿል። ሴቶችና ወንዶች በኢንተርኔት ሆነ በማህበራዊ ሚዲያ የሚደርሱባቸው ጥቃቶች ለየብቻ ናቸው። የሴቶች አስከፊ ደረጃ ደርሷል። በማህበራዊ ሚዲያ ከፍተኛውን የጥቃት ቁጥር ቢይዙትም ወንዶች ላይም ጥቃት ይደርሳል። ለውጡ ግን ሴቶች ላይ የሚደርሰው ጥቃት በአለባበሷ፣ በሴትነቷ፣ በውጫዊ ውበቷ ነው እንጂ ፖስት ባደረገችው ይዘት ወይ ባጋራችው ሀሳብ አይደለም። የወንዶች ግን በተቃራኒው የሚደርስባቸው የጥላቻ ንግግሮች ባጋሩት ሀሳብ፣ በፖለቲካ አቋማቸው ነው እንጂ በውጫዊ ውበታቸው ላይ የተመሰረተ ጥቃት አይደለም የሚደርስባቸው። ዋናው መከፋፈያ ፖይንቱ እዚህ ጋር ነው። ጥናቱ በሶስት የኢትዮጵያ ቋንቋዎች ማለትም በአማርኛ በአፋን ኦሮሞና በትግርኛ እንዲሁም በእንግሊዘኛ የተካሄደ ሲሆን በጥናቱ ቃለመጠይቅ ከተደረገላቸው ሴቶች መካከል 78 ከመቶ በላይ የሚሆኑት በኢንተርኔት ላይ ጥቃት ከደረሰባቸው በኋላ የፍርሃት ወይም የጭንቀት ስሜት እንደደረሰባቸው ተናግረዋል። በዚህም ምክንያት በርካታ ሴቶች ከኢንተርኔት ላይም ሆነ ከኢንተርኔት ውጪ ከሚደረጉ ህዝባዊ ግንኙነቶች በፍራቻ ምክንያት እየራቁ መሆናቸውን ጥናቱ ማመልከቱን፣ አዲያም ታብራራለች። ብዙ ተጽዕኖዎች አሉት። አንደኛ እንደዚህ ማህበራዊ ሚዲያ ላይ ወይ መየነበረብ ላይ ገብታ ሀሳቧን እንዳታጋራ ዝምታን እንድትመርጥ ያደርጋታል። ማህበራዊ ሚዲያ ላይ ብቻ ሳይሆን ዝምታን ደግሞ የምትመርጠው ትክክለኛ ህይወቷ ላይም የሚንጸባረቅ ችግር ነው የሚሆነው። ትክክለኛ ህይወቷ ላይ በትክክለኛ ዓለም ላይም ዝምታን እናስመርጣታለን። የሴቶችን ተሳትፎ የመገደብ ኢምፓክት አለው። ሲቀጥልም የቤተሰብ ህይወት ሊረብሽ ይችላል። የግል ህይወት ሊረብሽ ይችላል። የስራ ህይወት ላይም ጫና ያሳድሩ ይችላሉ። ሴታሴት ፓወር የተሰኘ ጾታን መሰረት ያደረገ ጭቆና ለማስወገድ የሚደረግ እንቅስቃሴ ተባባሪ መስራችና የኢትዮጵያ የሴቶች ሰብአዊ መብት ተሟጋቾች ጥምረት ምክትል ፕሬዝዳንት የሆነችው ቤተልሔምም የዚህ ፍርሃትና ስጋት ተጠቂ ናት። ለዚህ ስጋቷ የህግ ከለላ ለማግኘትም ወደ ፖሊስ ጣቢያ ሄዳ ለማመልከት ሞክራ ታውቃለች። ያገኘችው ምላሽ ግን ተስፋ አስቆራጭ ነበር። መጀመሪያ የዛሬ ሶስት ዓመት አካባቢ የአሲድ ምናምን ፍሬቶቹ በጣም ከፍተኛ ሲሆኑ ፖሊስ ጣቢያ ሄደን ነበረ እና ስክሪንሾቶችን ስንታይ ስቀው ነው የመለሱ። ምን እናርገው ምናምን ሶሻል ሚዲያ ላይ ታዲያ ምን ትሰሪያለሽ? እንደዚህ እንዳልመጣ ከፈለግ ሶሻል ሚዲያ ሽንታይ እና ወደ ሌላ ወደ ሌላ ነገር ኤጂ ምናምን ነው አይነት መልስ ያሰጡት ተስፋ እንደሌለው ገብቶን ተመልሰን ወደዛ ሄደን አናቀም። አዲያም እንደምትለውም ጥቃቱን የከፋ የሚያደርገው ጥቃት አድራሾቹን በቀላሉ ማወቅ አለመቻሉ ነው። ከዚህም በላይ ደግሞ የሚያስቸግረው ሶሻል ሚዲያ ላይ የሚፈጠሩ ጥቃቶች ማን እንደፈጸማቸው ማወቅ አይቻልም። ደስ ባለን ስም ገብተን መጠቀም እንችላለን። ኢትዮጵያ ሆኜ ሌላ ሀገር እንዳለ አድርጌ ማውጣት ይችላለው። ለየት ያለ ነው በአይነቱ። ማን እንደሆነም ስለማይታወቅ ሶሻል ሚዲያ ፕላትፎርሞች የራሳቸው አካውንታብሊቲ መካኒዝም መፍጠር አለባቸው። ቤተልሔም ሴቶች መብታቸውን በአግባቡ እንዲረዱና ሲጣሱ ደግሞ የመጠየቅ ብቃት እንዲያዳብሩ ለምታደርገው ትግል የማህበራዊ ትስስር መድረኮችን ቁልፍ የመገናኛና የመወያያ መድረክ አድርጋ አሁንም ትጠቀምበታለች። ከሌሎች የጥቃቱ ተጎጂ ሴቶች ጋር በመሆንም እኩልነት ወይም ሞት የሚል የማህበራዊ ሚዲያ ዘመቻ ያካሄዳሉ። ለዚህ ምክንያቷ ደግሞ የእሷ መሸነፍ የሌሎች በሚሊዮን የሚቆጠሩ ሴቶች መሸነፍ ስለሆነ ነው ትላለች። ነገር ግን እንደኔ አይነት ሰዎች እንደኔ ድምፃቸው በጣም ቮካል ናቸው፣ ኮንፊደንስ አላቸው፣ ተምረዋል፣ ሪሶርስ እና እንትን የሚያስፈልጋቸው ነገር ማድረግ ለሚፈልጉት ነገር አላቸው ብለሽ የምትተማመኝባቸው ሰዎች ራሱ ሲጠቁ ቤተሰባቸው ሲጠቃ ስታይ፣ አንቺ ራሱ ቺሊንግ ኢፌክት የሚለው ነገር አንቺ ጋር ይመጣልና ወደዚህ ነገር እንዳትመጪ ያደርግሻል። ሶ እኔ ዝም ካልኩ ለፈርቼ ጠጥ ካልኩ በዛውም ሽንፈትም ይሆናል። እኔም ላሰብኩት አላማ ጥግ እንዳይደርስ እንቅፋት ይሆናሉ፣ ለሙቭመንቴም እንቅፋት ይሆናሉ። ከሱ በላይ ግን በጣም ብዙ ሚሊዮን ሴቶች ኢንስፓየር ዶ ነው ድምጻቸውን እንዳይጠቀሙ እኔም በማኮላሸት ውስጥ እነሱ ይኮላሻሉ የሚል እምነት ስላለ ላይ ምንም ቢሆን አናቆመም። በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን ለመከላከልና በማህበራዊ ሚዲያ የሚሰራጩ ሀሰተኛ መረጃዎችንና የጥላቻ ንግግሮችን ለመቆጣጠር የጸደቁ ህጎች ቢኖሩም ህጎቹ የውሱንነትና የተፈጻሚነት ችግር እንዳለባቸው ባለሙያዎቹ ይገልጻሉ። የህግ ማሻሻያ ጥናቱ ሴቶችንና ልጃገረዶችን ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት ከሚደርስባቸው ጥቃት ለመጠበቅ መወሰድ አለባቸው ሲል በምክረ ሐሳቡ ካስቀመጣቸው እርምጃዎች መካከል አንዱ ሲሆን፣ አዲያም ሌሎች የተጠቀሱ መፍትሄዎችን ታብራራለች። ስልጠና መሰጠት ያለባቸው ኦርጋናይዜሽኖች ካሉ ፖሊስ ጣቢያም ሊሆን ይችላል፣ ለእነሱ መስጠት ህግ ላይም ክፍተት ካለ እሷን ህግ ማሻሻያ ማቅረብ ሊሆን ይችላል። ከዛም ደግሞ የሴቶች የማህበራዊ ተሳትፎ ምን ያህል አስፈላጊ እንደሆነ የሴት ልጅ ሚና ምን ያህል አስፈላጊ እንደሆነ አጉልቶ ማሳየት የሁላችንም ሁሉም ይመለከተዋልና ይሄኛው ጉዳይ የሀገር ጉዳይ ነው። የሴቶች ብቻ ጉዳይ ስላልሆነ ሁሉም የራሱን አስተዋጽኦ እንዲያደርግ ነው። ቤተልሔምም በተቻላት መጠን ራሷን ከጥቃት ለመጠበቅ የዲጂታል ደህንነት ስልጠናዎችን ወስዳለች። ቀጣዩ አላማዋ ደግሞ ሌሎች ሴቶችም በበይነ መረብ ስለሚደርሱ ጾታን መሰረት ያደረጉ ጥቃቶችና የጥላቻ ንግግሮች የተሻለ ግንዛቤ እንዲኖራቸውና ራሳቸውን እንዴት መጠበቅ እንደሚችሉ ስልጠና በመስጠት ደህንነቱ የተጠበቀ ማህበረሰብ መፍጠር ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላቸውን የአዲሱ ትውልድ ድምጽ ጋቢና ቪኦኤን ነው። ከኛ ጋር ስሉናችሁ እናመሰግናለን። ከልክ ያለፈን የመጠጥ ሱሰኝነት አሉታዊ ጎኖች በአስቂኝ አቀራረብ ቃኘ የካርቱን ስዕሎች አውደርኢ ከሰሞኑ ለእይታ ክፍት ሆኗል። ቅምቀማ በሚል ርዕስ የተሰጠው ይሄው አውደርኢ በሶስት ሰዓሊያን የተሰናዳ ሲሆን ከ30 በላይ ስራዎች ቀርበውበታል። ጎብኚዎች ከአዝናኝ ስዕሎቹ ባሻገር ማህበራዊ ቀውስ ስለሚተዉት ሱሰኝነት ስምምነት ትኩረት እንዲሰጡ ማስቻል የአውደ ርዕዩ ዓላማ መሆኑንም ሰዓሊያኑ ለአሜሪካ ድምጽ ተናግረዋል። ሀብታሙ ስዩም ከሰዓሊያኑ ጋር ተነጋግሯል። አዲስ አበባ ከተማ ላይ መናገሻውን ባደረገው አትሮኑስ የሥነ ጥበብ እልፍኝ ውስጥ ቀልብ ሳቢ ሥራዎችን ሲሰሩ የባጅ ወጣቶች አመት አልፎ አመት ሲተካ ለየደር የማያቆዩት የጋራ ኪናዊ ድግስ አለባቸው። ከአስር ዓመታት በላይ የቆየው ይሄ ድግስ ማህበረሰባዊ ትኩረት የሚሹ ጉዳዮች ሳቅና ፈገግታን በሚያላብሱ የካርቱን ስዕሎች ተዋዝተው የሚቀርቡበት አውደ ርዕይ ነው። በተለያየ ታይትሎች ላይ ነው ስንሰራ ነበር ነው ለምሳሌ በሴተኛ አዳሪ ዙሪያ ሊሆን ይችላል። በትራፊክ አደጋዎች ዙሪያ የሰራናቸው ነበሩ። በሽንት ቤት ዙሪያ፣ በተለያዩ ርዕሶች ላይ ቢክ ያደረግን ካልተሳሳትኩ ለአስራ ሶስተኛ ዙር ነው ይህ ቅምቀማ የሚለውን ኤግዚቢሽን አዘጋጀ ነው የሰማችሁት። ሲራክ ልማን ነው። ከሀያ ዓመታት በላይ በሥነ ጥበብ ባለሙያነትና በመምህርነት የቆየው ሲራክ ቅምቀማ በሚል በተሰየመው ልዩ አውደ ርዕይ ላይ የስዕል ሥራዎቻቸውን ካቀረቡ ሶስት ባለሙያዎች መካከል አንዱ ነው። እየመጡ በምናቀርባቸው ኤግዚቢሽኖች እ በአስተማሪነታቸው በጣም እንግዲህ ትልቅ ፊድባክ የምናገኝ ሁል ጊዜ ቢሆን ምክንያቱም የምናነሳቸው ርዕሶች ቀላል የሚባሉ አለ አይደሉም፣ ፈገግታን የሚፈጥሩ ናቸው። እንደገናም ደግሞ በወጣቱ ዙሪያ በተለይ እንደ ቀልድም ተብሎ የሚነገሩ ነገሮችን የምርም የተፈጠሩ ነገሮችን ነው ወደ ኮሚክ አርት ቀይረ ነው የምንስራው። አውደርዩ ልክ ያለፈ መጠጥን ጦስ በካርቱን ስሎች ይቃኝ ነው። ከበድ ላለው አውድ ፈገግታን የመጫር አቅም ያለውን የካርቱን ስዕል ጥበብ ለምን እንደመረጡ ሲራክስ ያስረዳ። ካርቱን አርት ያው፣ እንደሚታወቀው የተለያየ አይነት ካርቱን አርት አለ። ግን እነዛ የተለያየ አይነት የካርቱን አርቶቹ በውስጣቸው ግን የሂውመር ወይንም ደግሞ ትንሽ ፈገግ የማስባል ነገሮች፣ ካራክተሮች ይሰጣቸዋል። በነዛ ካራክተሮች ውስጥ ግን ትልቅ መልዕክት ይተላለፋል። እንደው የማሳቅ ትንሽ የማዝናናት አይነት ባህሪ ውስጣቸው እየተደረገ የማልቀስን ስሜት ራሱ በማሳቅ ባህሪ ውስጥ ነው መተላለፍ የሚጠበቅበት። ይሄ ከመጠጥ ጋር በተያያዘ አሁን ላይ እንግዲህ ወጣቱም እየሆነ ያለውን ነገር እናያለን። ትንሽ መስመር የሳተም ይመስላል። እኛም ያለፍንበት እውነታዎች አሉ እና እነሱ እነሱን እውነታዎች ትንሽ ፈገግ በሚያስደርግ የአሳሳል ዘይቤ በማድረግ ለማስተማር ነው ማህበረሰቡን ወጣቱን ለማስተማር ነው። ቅምቀማ በተሰኘውና ጥምረት ለኢትዮጵያ በተሰኘው ተቋም በተደገፈው አውደሬ ላይ ስራዎቻቸውን ካቀረበ ወጣት ሳሊያን መካከል አንዱ ላይኩን ግርማ በበኩሉ የካርቱን ስዕሎች በተለይም የወጣቶችን ቀልብ በመሳብ ረገድ ያላቸውን አቅም ያነሳል። ቀለል ያለ ሊመስል ይችላል፣ ግን ከወጣት ከሆኑ ወይም ደግሞ ይሄ ከዚህ ከመጠጥ ጋር በተያያዘ ሀሳቦች ስናነሳ በቀላሉ ሀሳብን ከነዚህ ወጣቶች ጋር ለመረዳዳት እንዲመች ተብሎ የወጣ ርዕስ ነው ነው በዚህ ኤግዚቢሽን እንግዲህ ወደ ሰላሳ እና ሰላሳ ሁለት የሚሆኑ የካርቱን ስራዎች ቀርበዋል ከዛ ውስጥ እንግዲህ ሶስት ሰዓሊዎች ነን ከሶስቱ ሰዓሊ አስር አካባቢ ደርሶ ቢሰርቻለሁ ከዓመታት ላላነሰ ጊዜ ብሩሽና ቀለምን እያገናኘ ውብ ስራዎችን ለእይታ ሲያቀርብ የቆየው ላይኩን የስነ ጥበብ ስራዎች ማህበረሰባዊ ንቃትን ለመፍጠር ያላቸውን አቅም ደጋግሞ ይናገራል ባውደ ርዕዩ ላይ የተካተቱትን አይነት በቀላል ለተመልካች የሚገቡ ስራዎች ደግሞ ይበልጥኑ አይነ ከፋች ስለመሆናቸው ያውሳል አርት ደግሞ ራሱን የቻለ ሚዲያ ነው። እንግዲህ ከጋዜጣው ከቲያትሩ ወይም ደግሞ ከቴሌቪዥኑ ከምናገኛቸው ሚዲያዎች በተለየ ቀለምና መስመር ሀሳብን የመግለጽ አቅሙ ከፍተኛ ስለሆነ፣ ስነልቦናዊ ፋይዳውም ከፍተኛ ስለሆነ በዚህ ጥበብ ውስጥ እነዚህ ማህበራዊ የምንላቸውን እለት ተእለት የምናያቸውን ሰዎች የሚያደርጓቸውን ድርጊቶች ማስተላለፋችን ከአርት ሰዎች ጋር ካለው ግንኙ ግንኙነት ባለፈ ታሪካዊ የሆነ ባህላዊ የሆነ እሴቶችን ለሚቀጥለው ትውልድ የምናስተላልፍበት ትልቅ ፋይዳ ያለው ሚዲያ ነው ብዬ አስባለሁ አርት። ስለዚህ ይህንን ሀሳብ በዚህ ውስጥ በማስተላለፋችን ጥሩ ነገር ለሚመጣው ጀኔሬሽን የምናቆይ ይሆናል ብዬ አስባለሁ። ምክንያቱም እንደ ቀልድ አናየውም። ለአስራ አራተኛ ጊዜ በአኗል የካርቱን አርት ኤግዚቢሽን ማለት በኢትዮጵያ ውስጥ በእርግጠኝነት በሙሉ ልብ መናገር እችላለሁ ምናልባት አላቅም ተቋማቶች ይህን አዘጋጅተው ሊሆን ይችላል፣ ግን ይሄ ጥምረት ለዮት የሚያዘጋጀው ፕሮግራም አኗሊ ማህበራዊ እሴቶች ላይ ማህበራዊ መስተጋብሮች ላይ እነዚህ የምናያቸውን ዕለት ከዕለት የሚሆኑ ክንዋኔዎችን የምንገልጽበት ትልቁ ማስተላለፊያ ካርቱን አርት ኤግዚቢሽን አኗል ኤግዚቢሽን የምንለው ይሄ ትልቅ እና ምናልባትም በኢትዮጵያ የመጀመሪያው ነው ብዬ የማስበው ኤግዚቢሽን ነው እና ትልቅ ፋይዳ አለው ብዬ ነው የማስበው። እንደ በዚያው ድሪ ላይ የተሳተፉት ሲራኪልማ፣ በስራት ቱሉና ላይኩን ግርማ በግላቸው የራሳቸውን አሻራ የተዉትና አድናቂዎችን ያፈሩት ባለሙያዎቹ በበርካታ ዓመታት በጋራ የመስራት ባህልን አዳብረዋል። በተምሳሌትነት ሊጠቀስ የሚችለው አብሮነት በዘርፉ ውስጥ ያላቸውን ስፍራ የበለጠ ለማሳደግ ተከታታይ ስራዎችን በጋራ ለመስራት የነበረውን ሚና ሲራኪልማ እንዲህ ገልጸዋል። አብሮ ለሀያ ዓመት በመስለክን የእኛ ስቱዲዮ ቀዳሚ የሚያደርገው ይመስለኛል። በጣም ብዙ ጥቅም አለው። በሀሳብ ትደጋገፋለህ የስራዎቻችንን ሀሳብ በማጠናከር ስህተትም ከታየ ስራችን ላይ ስህተቱን ነቅሶ በማውጣት በመነጋገር ኢቨን ዲስከሽን ራሱ የሀሳብ አይዲያ ዲስከሽን በማድረግ ራሱ እኔ ያልታየኝን ፐርስፔክቲቭ የስራዎችን ስህተት ሌላኛው ጓደኛ ያሳይኛል፣ ላይኩን ወይ ደግሞ አብሮን እየሰራ ያለው ብስራት ስህተቱን ያሳያል። በጣም ትልቅ መደጋገፍ ነገር አለው። በህይወቴ ውስጥ ትልቅ ተጽዕኖ ፈጥረዋል ከምላቸው ሰዎች ውስጥ እንግዲህ ልጠራቸው የምችለው ብስራትና ላይኮነን ነው። አብሮ መስራት የሚያክል ነገር ምንም ነገር የለ። የቅምቀማ ውደር የአዘጋጅ ሰዓሊያን በቀጣይ ሌሎች ማህበረሰባዊ ፋይዳ ያላቸውን ስራዎች ለይታ ለማቅረብ ዕቅድ እንዳላቸው ነግረውኛል። ታዲያ ሥራዎቻቸው ለህዝብ መቅረባቸው ይቀጥል ዘንድ የዓላማ ተጋሪዎች ድጋፍ ሊነጽፍ እንደማይገባ አጽንኦት ሰጥተዋል። ሰዓሊ ላይኩን ግርማ በድጋሚ አሁን ይሄ ጥምረት ለህይወት ኢትዮጵያ ቢባል ኤንጂ እነዚህ ማህበራዊ ጉዳዮችን ለት ከለት መነሳት አለበት ብሎ ሁሌ ብዙ ሀሳቦች ናቸው። ምናልባት ቅምቀማ የመጀመሪያው ይሁን እንጂ በጣም ብዙ ሀሳቦች ላይ በጣም ትልቅ ገዢ የሆኑ ሀሳቦች ላይ ይህን ኤክዚቢሽን ጊዜ አሳይተናል። ግን አሁን በዚህ አይነት በአንድ ተቋም እነዚህ ሀሳቦች ተገልጸው ይሄዳሉ ሳይሆን በኛ ብቻ ባይሆንም በብዙ ኢትዮጵያን ሰዓሊዎች እንዲሁም በካርቱን አርት ላይ በተለያየ ሚዲያም ዝን እንዲሁም በስክላፕቸሩ በሌላውም እነዚህ ሀሳቦች ተጠናክረው እየተነገሩ ማለፍ አለባቸው ብዬ አስባለሁ እና ይህንንም ደግሞ ከወዲሁ የተለያዩ ተቋማቶች ቢያግዙና ቢረዱ ይህንን ነገር ሞር ሀሳብን እንደ ሀገር ምን አንጸባርቅበት የተለያየ ኢትዮጵያ፣ የተለያየ አይነት ባህል፣ የተለያየ አይነት ኔሽን ያላት ሀገር ነች። እና ብዙ ሀሳቦችን የምናወራበት ትልቅ መድረክ ነው እና ቢታገዝን ዜና ቢደገፍ ጥሩ ነው። ከመንግስትም ከተለያዩ የግል ተቋማትም ቢደገፍ ጥሩ ነው ብዬ አስባለሁ። ባረቄ ጠርሙስ ጥርሶ የረገፈ ጠጪ፣ ከሐኪሙ ጋር መግባባት ያቃተው የውስኪ ምርኮኛ፣ ኃላፊነቱን የረሳ የአገር ዘብ፣ የዘንድሮውን ቅምቅማ ውደሪ የታደሙት አይን ላይ ደጋግመው የሚከሰቱ ምስሎች ሊሆኑ ይችላሉ። ከአስቂኝ ስዕሎቹ ባሻገር ግን ልክ የሌለው መጠጥ አንገት የሚያስደፋ መዘዝ እንዳለው ሰዓሊያኑ እንዴት ዘነጋ እንደማይሹ ከቆይታችን ተረድቻለሁ። ለአሜሪካ ድምፅ ሀብታሙ ስዩም Washington DC. የጋቢና ቪ መሰናደው ይቀጥላል። በአዲስ አበባ በዘጠኝ ወራት ብቻ 13 ሰዎች በግንባታ ወቅት በተከሰተ አደጋ መሞታቸውን የከተማዋ እሳትና የአደጋ ስራ አመራር ኮሚሽን ለአሜሪካ ድምጽ አስታውቋል። የኮሚሽኑ የሕዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ይህ አሀዝ ተቋማቸው ለእርዳታ ተጠርቶ በሄደባቸው ጊዜያቶች የተመዘገበ መሆኑን አስታውቋል። ምስል አደጋም በከተማዋ እየጨመረ መምጣቱንም አመላክቷል። የአሜሪካ ድምጽ ያነጋገራቸው ስትራክቸራል መሀንዲስና የስራ የስራ ላይ ደህንነት ባለሙያዋ ቤዛ በቀለ የግንባታ ተቋራጮች የስራ ላይ ደህንነት መከላከያን እንደ ተጨማሪ ወጪ ማየትና ትኩረት ያለመስጠት ችግር ለአደጋው መባባስ ምክንያት መሆኑንም ያስረዳሉ። አስማሞ አየነው አጭር ዘገባ አሰናዷል። በአዲስ አበባ በግንባታ ወቅት በሚከሰት አደጋ ህይወታቸውን የሚያጡ ዜጎች ቁጥር እየጨመረ መሆኑን የከተማዋ እሳትና ድንገተኛ አደጋ ስራ አመራር ኮሚሽን ይገልጻል። በአንድ ወር ውስጥ ከግንባታ ጋር በተያያዘ ስምንት ሰዎችም ህይወታቸውን አጥተዋል። የኮሚሽኑ የዝግጁነት ባለሙያ አቶ ንጋቱ ማሞ በከተማዋ በግንባታ ወቅት የሚደርሱ አደጋዎች እየጨመረ ስለመጣቱ ይናገራሉ። የኮንስትራክሽን የስራ ላይ አደጋዎች እየተደጋገሙ ነው። በአስራ ሶስት ሰው ገደማ ህይወታቸውን አጥተዋል። በኮንስትራክሽን የሥራ ላይ አደጋ አንደኛው አዲስ ከተማ ወረዳ ስሰባት ሲጠሩ መስኪድ አካባቢ በመኖሪያ ቤታቸው እንደተኙ ያጋጠመ ሰባት ሰዎች ህይወታቸው ያለፉበት እናነሳለን። ሌሎቹ በተለያየ ጊዜ ያጋጠሙ ናቸው። እንግዲህ ሁሉም የግንባታ ስራዎች አደጋ ያጋጠመባቸው ቀደም ጊዜ የጠቀሱ ሁሉ በግለሰቦች እየተገነባ ያሉ ህንፃዎች እና መኖሪያ ቤቶች ላይ ያጋጠመ ነው። እንግዲህ ችግሩ የተደጋገመ ነው። በእርግጥ በኮንስትራክሽን ስራ ላይ በግንባታ ስራ ላይ የአደጋ ደህንነት መስፈርትን ጠብቆ ካለመስራት አንጻር ሴቶችና ዘናጋቶች አሉ። በዚህ ምክንያት በሰው ላይ ጉዳት እየደረሰ ነው። በትላንትናው ዕለት ግንቦት 15 2016 ዓ ም በቦሌ ክፍለ ከተማ ወረዳ ሰባት የረር እየተባለ በሚጠሩ አካባቢ ህንፃ ለመገንባት የመሠረት ሥራ ላይ በነበሩ ሠራተኞች ላይ በደረሰ የአፈርናዳ የ28 ዓመት ወጣት ሕይወት ማለፉንም ኮሚሽኑ ለአሜሪካ ድምፅ አስታውቋል። የአሜሪካ ድምፅ ያናገራቸው ስትራክቸራል መሐንዲስና የሥራ ላይ ደህንነት ባለሙያ የሆኑት ቤዛ በቀለም የግንባታ ተቋራጮች የሥራ ላይ ደህንነት መከላከያን እንደ ተጨማሪ ወጪ የማየትና ትኩረት ያለመስጠት ችግር ላደጋው መባባስ ምክንያት መሆኑን ይናገራሉም ኮንትራክተሮቹ ለግንባታ ስራ የሚገቡበት ዋጋ የደህንነትን ጉዳይ ያማከል አይደለም። ስራውን ሰርቶ ትርፍ ለማግኘት ብቻ ነው የሚገባው። ሲሰራ ጥራትን ጠብቆ አደጋን ሳይፈጥር መስራት ቀዳሚ ታርጌታቸው አይሆኑም። ብዙ ጊዜና። እሱ ምክንያት ኮንትራክተሮቹ ጋር ስለ ደህንነት ስራዎች በደንብ አይሰሩም። መከለያ ህጉ አለ። እኛ ሀገር የህጉ ችግር የለም። ሁሉም ሰው እንደሚለው ነው፣ ህጎች አሉ። የህንፃ አዋጁ ላይ የሚያስገድድ ህግ አለ። የአሰሪና ሰራተኛ ህጉ ላይም እንደዚሁ አስገዳጅ ህግ አለ። ያንን ህግ መተግበር ይቻላል። እንደገና ዓለም አቀፍ የሆኑ ህጎችንም እኛ ስምምነት አርጋለች ኢትዮጵያ እንደ ሀገር። ስለዚህ የህግ ክፍተቱ ብቻ ሳይሆን እንደው ኃላፊነቱን ወስዶ ኮንትራክተሩ ስራውን አይሰራውም። ይሄ የደህንነትን ስራ ህንፃውን ከልሎ ለሰራተኞቹ የሚያስፈልገውን የደህንነት መጠበቂያ መሳሪያዎችን አቅርቦ አይሰራም። በዛ ምክንያት አደጋዎች በየጊዜው ይመጣሉ። እንደገና ደግሞ አማካሪ ድርጅቶች ጋር ደግሞ ስንሄድ ከመንግስት ቀጥሎ አማካሪ ድርጅቶች ኃላፊነት አለባቸው። ጥራትን ስናስጠብቅ ደህንነትንም ጎን ለጎን እንደ አማካሪ ድርጅት መሰራት ሲኖርበት አልተሰራም። ስለዚህ ኮንትራክተሩንም የሚያስገድደው ነገር የለም ማለት ነው። በቂ ቁጥጥርና ሕግ ማስከበር አለመኖር ሌላው ምክንያት ስለመሆኑ የሚናገሩት ባለሙያዋ ሰራተኞችም የደህንነት መከላከያ ማድረግን በተመለከተ ያላቸው ግንዛቤ አነስተኛ መሆኑንም ይገልጻሉ። ሰራተኞቹ የምንሰጣቸውን የደህንነት መጠበቂያ መሳሪያ መጠቀም አይፈልም። ያ ማለት ምጭ አይመቸንም፣ ሙቀት ይፈጥርብናል፣ የተለያዩ ምክንያቶችን ያወጣል። በዛ ምክንያት እነሱ አይጠቀሙልንም። ስለዚህ እንደ አጠቃላይ ስንወስደው ስለ ደህንነት የግንዛቤ ችግር አለ። እያንዳንዱ ፕሮፌሽናል የሆነ ሰው ደህንነትን ትኩረት ሰጥቶ ማለት የሰው ሕይወት እያጠፋን የምንሰራው መንገድ የምንሰራው ግንባታ ምንም ጥቅም የለውም ለሰው የምንሰራው እስከሆነ ድረስ ስለዚህ እንዳጠቃላይ ሁላችንም ኃላፊነት ወስደን ልንሰራበት የሚገባ ነገር ነው ብዬ ነው የማስበው። የኢትዮጵያ የሕንፃ አዋጅ ቁጥር 6249 ማንኛውም ግንባታ በግንባታው አካባቢ የሚንቀሳቀሱ ሰዎችን፣ የግንባታው ሰራተኞችን፣ የሌሎች ግንባታዎችን ደህንነት በማያሰጋ መንገድ ዲዛይን መደረግና ና መገንባት እንዳለበት ይደነግጋል። የአዲስ አበባ እሳትና የአደጋ ስጋት ስራ አመራር ኮሚሽን ሕዝብ ግንኙነት ባለሙያ አቶ ንጋቱ ማሙ ህጉን ለመተግበር የሚያስችል ቁጥጥር ካልተደረገ ና ሁሉም የሚመለከታቸው አካላት ለጉዳዩ ትኩረት ሰጥተው ካልሰሩ ችግሩ ተባብሶ ሊቀጥል እንደሚችል ስጋታቸውን ይገልጻሉ። እንግዲህ ከተማችን ውስጥ በርካታ የኮንስትራክሽን የግንባታ ስራዎች እየተከናወኑ ነው። በዚህ ሂደት ሊያጋጥሙ የሚችሉ አደጋዎችን አስቀድሞ በመገመት የአደጋ ደህንነት መስፈርቶችን ጠብቆ መስራት ያስፈልጋል። በዚህ ረገድ እንግዲህ አሰሪዎች፣ ኮንትራክተሮች፣ የዘርፉ ባለሙያዎች ትልቅ ኃላፊነት አለባቸው። በሌላ በኩል የግንባታ ፈቃድ የሚሰጠው አካል ፈቃድ ከሰጠም በኋላ ግንባታው እንዴት እየሄደ ነው ያለው፣ ከአደጋ መስፈርት አንጻር የአደጋ ደህንነት መስፈርትን ጠብቀው እየሰሩ ነው ወይ የሚለውን ቁጥጥር ማድረግ እና ክፍተቶች ካሉ ፈቃድ እስከ መከልከል ወይም ደግሞ ፈቃድ እስከ ማገድ ድረስ የዘለቁ እርምጃዎች ያስፈልጋሉ። ይህ በጥብቅ ቁጥጥር ካልተሰራ ችግሩ እየሰፋ ሊመጣ የሚችልበት ሂደት ስናነ በዚህ ረገድ አሰሪዎች፣ ኮንትራክተሮች እና ግንባታ ፈቃድ አካሎች ትኩረት እንዲሰጡት በዚሁ አጋጣሚ ለማሳሰብ እንወዳለን። የስራ ላይ ደህንነት ባለሙያ የሆኑት ቤዛ በቀለ እንደሚሉት ደግሞ በአገር አቀፍ ደረጃ ለግንባታ ስራዎች ደህንነት የሚሰጠው ዝቅተኛ ትኩረት አሁን ላይ ከውጭ በሚመጡ ተቋራጮች ላይም ጭምር መስተዋል መጀመሩ ይናገራሉ። ችግሩን ለመፍታትም መንግስትን ጨምሮ በግንባታው ውስጥ የሚሳተፉ አካላት ለጉዳዩ ትኩረት በመስጠት ህግንና ሙያዊ ኃላፊነትን አክብረው የሚሰሩበትን ሁኔታ መፍጠር እንደሚገባ ይመክራሉ። መንግስት ለሚሰሩ ለየትኛውም ግንባታዎች የተሰራ ቅድመ ጥንቃቄ ማየት ማለት ተቆጣጣሪ አሉ። የግንባታ ፍቃድና ቁጥጥር የምንላቸው ግንባታዎችን መቆጣጠር አለባቸው። የሀገሪቱ የወጡትን ህጎች አሁንም ህግ እያወጡ ነው፣ ግን እስካሁን ያለውንም ህግ እንዲጠበቅ መንግስት የበኩሉን ድርሻ መወጣት አለበት። ኮንሰልታንቶችን ፕሮጀክቶችን እንደማስተዳደራቸው ይህንንም መቆጣጠር አለባቸው። የደህንነት ጉዳዮችን መቆጣጠር አለባቸው። ኮንትራክተሩ ደግሞ እራሱንም ትርፋማ ስለሚያደርገው ጥሩ የካምፓኒ ፕሮፋይል ወይ ደግሞ የድርጅቱን በደንብ የሚያሳውቅበት ስለሚሆን የደህንነትን ነገር ላይ ትኩረቱን ሰጥቶ መስራት አለበት። በተጨማሪ ዚ ላይ መጨመር የምፈልገው ሁሉም ዜጎች ደግሞ ኮንስትራክሽን ሴክተሩ እንዳለ ለአደጋ ተጋላጭነቱ ከፍተኛ ስለሆነ እያንዳንዱ ግለሰብ ለራሱ ጥንቃቄ መውሰዳል። 2009 ዓ ም በወጣው የሕንፃ አዋጅ በግንባታ ወቅት በቸልተኝነት ደህንነት መጠበቅ ባልቻሉ አካላት ላይ እስከ አምስት ዓመት የሚደርስ እስር ሊያስቀጣ እንደሚችል ይደነግጋል። የአሜሪካ ድምፅም ቁጥጥር የማድረግ ስልጣን የሰጣቸው የኢትዮጵያ ኮንስትራክሽን ባለስልጣንና የአዲስ አበባ የግንባታ ቁጥጥር ባለስልጣን ኃላፊዎችን ስለ ጉዳዩ ለማናገር ያደረገው ጥረት ስልክ ባለማንሳታቸው ሳይሳካ ቀርቷል። ለአሜሪካ ድምፅ አስማየ ነው፣ ዋሽንግተን ዲሲ።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 አስቀድማችሁ በ2022276379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። የተከበራችሁ አድማጭ ተመልካቾቻችን የዕለቱ መሰናዶ እዚህ ላይ ተጠናቋል። የደን ገረመው ሳስተናግዳችሁ ቆይቻለሁ። ብርሃን ኃይሉ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ ባለሙያዎች ጋር እዚህ ላይ እንሰናበታለን። ቀን ይስጠልን።